በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 26 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልን። እኔም ቆንጅት ታዬ ነኝ። ኢትዮጵያ ሰብአዊ መብቶችን በማክበርና በመጠበቅ አዲስ ጉዞ መጀመር ከቻለችና በህዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ህብረተሰብ መፍጠር እንደምትችል ያላቸውን እምነት በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን አዲስ አበባ ላይ ገለጹ። በሌላ በኩል ደግሞ ከፍተኛ ኮሚሽነሩን ካነጋገሩ የተቃዋሚ ፓርቲዎች ተወካዮች አንዱ የሆኑት የሰማያዊ ፓርቲ የውጭ ግንኙነት ኃላፊ አቶ አበበ አካሉ ሀሳባቸውን ለቪኦኤ አካፍለዋል። እስረኞች በከፍተኛ ቁጥር በየቦታው የታጎሩ እንደሆኑና ከፍተኛ ስቃይ እንደሚደርስባቸው የፖለቲካ ምህዳሩ በጣም መጥበቡን መንግስት የመልካም አስተዳደር ችግሩ የከፋ መምጣቱን በተለይም ደግሞ ሙስናው እጅግ ከአቅሙ በላይ መንግስት ከሚቋጠረው አቅም በላይ መሆኑን ስንገልጽ ይህንን በወቅቱ የነበሩት ኢህአዴግ ተወካይም ይህንን አምኖሩ ተቀብሏል። ኮሚሽነሩ ፊት በኮሚሽነሩ ጉብኝትና አቶ አበበ አካሉ በሰጡት አስተያየት ላይ የተጠናቀሩ ዘገባዎች በአብይ ርዕስ ይዘናል። ለአርዕስተ ዜናው ቆጅት የሶማሊያ የመልሶ ግንባታ ሚኒስትር የሆኑ የ31 ዓመት ሰው በሌላ የመንግስት ባለስልጣን ጠባቂ በተተኮሰ ጥይት ተገደሉ። የመንግስት ምርመራ ከፍተናል ብሏል። የሶማሊያ ጠረፍ አካባቢ የባህር ጠለፋ ከበርካታ ዓመታት በኋላ አገር ሽቷል። ባለፉት ሁለት ወራት ብቻ ስድስት የጠለፋ እንቅስቃሴዎች ተከስተው እንደነበረ ተዘግቧል። የሚሉትና ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። የሶማሊያ የመልሶ ግንባታ ሚኒስትር በአንድ ሌላ የመንግስት ባለስልጣን ጠባቂ በተተኮሰ ጥይት ተገድለዋል። የሶማሊያ መንግስት ምርመራ ከፍተናል ብሏል። ሚኒስትሩ አባስ አብዱላሂ ሼክ ሲራጅ የተገደሉት ሞቃዲሾ ቤተ መንግስት አጠገብ መሆኑን የማስታወቂያ ሚኒስትሩ ገልጸዋል። በጠቅላይ ሚኒስትር ሀሰን አሊ ሄር ከተሾሙት የካቢኔ አባላት ወጣቱ ከሁሉም ወጣቱ የነበሩት የ31 ዓመቱ ሲራጅ ባለፈው ዓመት ከኬንያው የዳዳቡ የስደተኛ ካምፕ ከተመለሱ የመጀመሪያዎቹ ስደተኞች አንዱ እንደነበሩ ል ሚኒስትሩን የገደሏቸው የዋናው ኦዲተር ጠባቂዎች ሲሆኑ ዋናው ኦዲተር ኑር ፋራ ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ሚኒስትሩ የነበሩበት መኪና ሲከተለን ጠባቂዎቹ አጥፍቶ ጠፊ ቦምብ የጫነ መኪና መስሏቸው ነው ተኩስ የከፈቱት ብለዋል። ትናንትና አዲስ አበባ ጉብኝት ላይ የነበሩት የሶማሊያው ፕሬዚደንት ሞሐመድ አብዱላሂ ፈርማጆ በሚኒስትር አባስ ሞት ከሕዝቤ ጋር በሀዘኑ ለመካፈልና በመንግስታዊ የቀብር ሥነ ሥርዓታቸው ላይ ለመገኘት የኢትዮጵያ ጉብኝቴን አሳጥሬ እመለሳለሁ ሲሉ በትዊተር ጽፈዋል። በሌላ በኩል ከዚያው ከሶማሊያ አካባቢ በደረሰን ዘገባ የሶማሊያ ጠረፍ አካባቢ የባህር ላይ ጠለፋ ወይም ፓይረሲ ከበርካታ ዓመታት በኋላ ባገረሸባቸው ባለፉት ሁለት ወራት ብቻ ስድስት የጠለፋ እንቅስቃሴዎች ተከስተው እንደነበር ተዘገበ። አካባቢውን የሚቃኘው የአውሮፓ ህብረት የባህር ኃይል ግን በድርቅ ወደ ተመታችው ወደ ሶማሊያ የምግብ እርዳታ ጭነው የሚጓዙ መርከቦችን አጅቦ ያለ ችግር እየሸኘ መሆኑን ገልጿል። የህብረቱ የባህር ኃይል ቃል አቀባይ ሌተና ኮማንደር ጃክሊን ሸሪፍ ለቪኦኤ በሰጡት ቃል በአውሮፓውያኑ አቆጣጠር በ2008 ዓ ም የዛሬ 9 ዓመት መሆኑ ነው ለተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም መርከቦች ጥበቃ ማድረግ ከጀመሩ ወዲህ እርዳታ በጫኑ መርከቦች ላይ አንድም ጥቃት ተፈጽሞ እንደማያውቅ ገልጸዋል። ማሊ ውስጥ ትናንት ተጠርጣሪ ጽንፈኛ እስላማዊ ታጣቂዎች በተባበሩት መንግስታት ድርጅት የሰላም አስከባሪዎች ካምፕ ላይ አደጋ ጥለው አንድ ሰው ሲገሉ ሌሎች ዘጠኝ ሰዎች መቁሰላቸው ተሰምቷል። የተገደለው ሰው የየት ሀገር ዜጋ እንደሆነ አልታወቀም። ከቆሰሉት መካከል ግን አንድ ስዊድናዊ ሰላም አስከባሪና ላይቤሪያውያን ወታደሮች እንዳሉባቸው ተገልጿል። ቲምቡክቱ ከተማ ለደረሰውና የመንግስታቱ ድርጅት የሽብርተኛ ጥቃት ሲል ለገለጸው ለዚህ ጥቃት እስካሁን ኃላፊ ነኝ ያለ ወገን የለም። ባለፈው ዓመት በዚያው ካምፕ ላይ ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች የሮኬት ጥቃት አድርሰው እንደነበረ የሚታወስ ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የእምነት ተቋማት በፖለቲካ እንቅስቃሴ ውስጥ እንዳይሳተፉ የሚገድበውን ደንብ ሊያላላ የሚችል ማስፈጸሚያ ትእዛዝ ሊፈርሙ ነው ተብሎ እየተጠበቀ ነው። ሚስተር ትራምፕ የሚፈርሙ ትእዛዝ የእምነት ተቋማቱ በፖለቲካዊ ተግባራት እንዳይካፈሉ የሚከለክለው እገዳ መከበሩን የሀገር ውስጥ ገቢ መስሪያ ቤቱ ወይም አይአርኤስ በራሱ መንገድ እንዲከታተል ከፍ ያለ ስልጣን የሚሰጥ ነው። میستر ترامپ میفرموت زاز یخ یهونو ማዘዣ ማለት ነው። ወግ አጥባቂ የሃይማኖት ቡድኖች እምነታችንን ይጋፋሉ በሚል የሚቃወሟቸውን የወሊድ ቁጥጥርና ሌሎች የጤና አገልግሎቶችን ያቀፈ የጤና ዋስትና የሚያዘውን ሕግ ቁጥጥር የሚያላላ ነው። በቀድሞው ፕሬዚዳንት ኦባማ አስተዳደር የጸደቀው የጤና ሕግ ድንጋጌ አሰሪዎች እነዚህን አገልግሎቶችን ያቀፈ የጤና ዋስትና ለሰራተኞቻቸው እንዲገዙ ያዝ ወይም ይጠይቅ ነበር። በሌላ ዜና የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት በተመጣጣኝ አቅም የሚገኝ የጤና ዋስትና ህግ በ በይበልጥም ኦባማ ኬር ተብሎ የሚታወቀው እንዲሰረዝና በሌላ ህግ እንዲተካ በቀረበው ረቂቅ ህግ ላይ ዛሬ ድምፅ እየሰጠ ነው። በተወካዮች ምክር ቤት የብዙሀን ሪፑብሊካን መሪው ኬቪን መካርቲ በሁለቱም ምክር ቤቶች አብላጫ መቀመጫ በያዙት በሪፑብሊካኑ አባላት ዘንድ ረቂቅ ህጉን ለማሳለፍ በቂ ድጋፍ እንዳለ እተማመናለሁ ብለዋል። ባለፈው መጋቢት ረቂቁን ለማሳለፍ የተደረገ ሙከራ ግን እንዳልተሳካ የሚዘነጋ አይደለም። ፕሬዝደንት ዶናልድ ትራምፕን ጨምሮ የሪፑብሊካን ፓርቲው መሪዎች ለቀረበው የኦባማ ኬር መተኪያ ህግ ድጋፍ ለማሰባሰብ ለበርካታ ቀናት ጥረት ሲያደርጉ ሰንብተዋል። ሁለት ታዋቂ ሪፑብሊካን የምክር ቤት አባላት ፍሬድ አፕተን እና ቢል ሎንግ ማሻሻያ እንዲደረግበት ከዋይት ሀውስ ጋር ተደራድረን ህጉን ደግፈን ድምጽ እንሰጣለን ብለዋል። ማሻሻያው የቀደመ የጤና እክል ያላቸው ሰዎች የጤና ዋስትና ለመግዛት አቅም እስኪያገኙ በአምስት ዓመት ውስጥ የሚከፈል ስምንት ቢሊዮን ዶላር ወጪ እንዲመደብበት የሚጠይቅ ነው። በተወካዮች ምክር ቤት የዲሞክራቶች መሪዋን ናንሲ ፐሎሲ በበኩላቸው የተባለው ወጪ ቢጨመርም ብዙዎች አሜሪካውያን የሚያስፈልጋቸውን የጤና ዋስትና ለመግዛት አቅም አያገኙም ብለዋል። ለፈረንሳይ ፕሬዚደንት የሚወዳደሩት ማሪን ሎፔንና ኤማኑኤል ማክሮን ከትናንት በስተያ ሰኞ የተካሄደውንና ከባዱን የምርጫ ዙር የምርጫ ክርክር በከፍተኛ ድምፅ ቢጨርሱም ሁለቱን የብዙሃኑን ድምፅ አለማግኘታቸው ይታወሳል። የፊታችን እሁድ ከሚካሄደው የመጨረሻ ዙር የድምፅ አሰጣጥ አስቀድሞ ይፋ የሆኑ አስተያየቶች እንዳመለከቱት ግን መሀልተኛው እጩ ማክሮን እጅግ አክራሪ ከሆኑት እጩ ተፎካካሪ ሎፔን ከፍተኛ ቅድሚያን ይዘዋል፣ ወይም በርከት ያለ ድምፅ ይዘው እየመሩ ናቸው እየተባለ ነው። የዝላቲትሳ ሆክ ዘገባ ለአዲሱ አበባ ያቀርበዋል። ከመጪው እሁድ ምርጫ አስቀድሞ ያለው የወቅቱ የፈረንሳይ የጸጥታ ሁኔታ ጥብቅ ቁጥጥር የሚታይበት ነው። ወደ 3500 ያህል ኃይል እንደሚሰማራም ታውቋል። ሁለቱ ተቀናቃኞች ለ160 ደቂቃዎች የቴሌቪዥን ክርክር ቀድመው ደርሰዋል። ይህ ክርክር ወግ አጥባቂው ለፐን በ20 ከመቶ ከተቀናቃኛቸው ማርኮ ወደ ኋላ የቀሩበትን ክፍተት ለመሙላት መልካም ዕድልና አጋጣሚ እንደሆነ ተገልጧል። ሁለቱም በአሁኑ ወቅት አገሪቱ ውስጥ እያደገ የመጣውን የሥርዓት ቁጥር ነው እንደ ማሸነፊያ ነጥብ የያዙት። የፈረንሳይ በአውሮፓ ኅብረት ውስጥ የሚኖራትን የወደፊት እጣ ፈንታም እንደ መከራከሪያ ነጥባቸው ይዘውታል። የ48 ዓመቷ ለፔን ተፎካካሪያቸውን የአመራሩ አጋር አድርገው በማቅረብ ማጋለጥ ይፈልጋሉ። የስርዓቱ አገልጋይ ነት ያም በውድድራችን ወቅት ታውቆ ጭንብሉ ወድቋል ይህ አቋም ደግሞ ለአገራችንም ለህዝባችንም አሳፋሪ ነው ነው ያሉት ኢማኑኤል ማክሮን በበኩላቸው እኔ እኮ ከግራም ከቀኝም ሳልል ህዝባችንን በማዕከላዊነት ለማገልገል ነው ጥረቴ ሲሉ መልሰዋል እርስዎ እውነተኛው የአክራሪ ፓርቲዎ ወኪል ነዎት። ሕዝቦም ሰልችቶታል። ማንነቶም አሁን ታውቋል። መናገር አያሻንም። ለምን ለብዙ ዓመታት ሲያራምዱት የኖሩት ነውና ነው ያሉት ለፔን። ተቀናቃኛቸውን ስጋት ላይ የሚጥል በቂ ነጥብ ስላላስመዘገቡ መዘገቡ መጪው ክርክር ምንም ለውጥ እንደማያመጣ ተንታኞች ተናግረዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110ና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የሐሙስ ምሽት ፕሮግራም ነው። ከወለደበት ቦታ ቤት ውስጥ ኦሮምኛ ይነገራል፣ ገበያ ደሙኛ ይነገራል ትምህርት ቤት ደግሞ አማርኛ ይማሩታል ጋሞነቴና ኢትዮጵያዊነቴ ተጣልተውብኝ አያውቁም ይገርመኛል ይህ አገላለጽ በቃ ብዙ አሁን ያለን ክስራት አውቆታል በጣም ይቅር ባይል ባለሁ ለምሳሌ ያህል የስሳ ፈለት መግቢያው ላይ ጠላት የለኝም ብሎ ይጀምራል እውነት ለመናገር ከተፈለገ በጠጉሩ ሩክ ጠላት ያለው ሰው ምክንያቱም ፊትለፊት ነው የሚነግራቸው ደካማውን ደካማ ነው ብርቱኑም ብርቱኑ የማለት አቅም አለው የሰማችኋቸው ደራሲያኑ እንዳለ ጌታ ከበደና ዘነበ ወላ ናቸው። በቅርቡ ያረፉትን አንጋፋ ፖለቲከኛ ጸሐፊና የህግ ሰው አቶ አሰፋ ጫቦን ህይወትና ስራ በተለይም ስነ ጽሑፋዊ አስተዋጽዋቸውን ለመዳሰስ በተካሄደ ውይይት በባህልና ማኅበረሰብ ፕሮግራማችን ይመለሳሉ። ለካሲኒ የሳተርን ተልእኮ ስኬት ጉልህ ስራ ያከናወኑት ትውልድ የኢትዮጵያ ሳይንቲስት አንደኛው ባይዘወይ ካሲኒ እዛ ትልቅ ያደረገው ግኝት ኢንሰለደስ የምትባለው ጨረቃ በረዶ ነች። ጠቅላላ በረዶ፣ የውሃ በረዶ በጣም ታምራለች ስትታይ። ግን በረዶ ተሰንጥቆ ውሃ ወደ ውጭ ትበትናለች። የቀለጠ ውሃ ማለት ነው። ስለዚህ ውስጧ ሙቀት ነው ያለ ህይወት ሊኖር ይችላል ብለን እንገምታለን። ዶክተር ብሩክ ላቀው በዩናይትድ ስቴትስ የብሔራዊ ኤሮኖቲክስና የጠፈር አስተዳደር ናሳ የስራ ኃላፊም ናቸው። በሳይንስና ህይወት ዝግጅት ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በዛሬው አብይ ርዕስ የ ዩናይትድ ስቴትስ የተባበሩት መንግስታት ድርጅትን የሰብአዊ መብቶች ከፍተኛ ኮሚሽነር የኢትዮጵያ ጉብኝት የሚመለከቱ ዘገባዎችን ይዘናል። የኢትዮጵያ የወደፊት ዕጣ በመንግስቷ እጅ ውስጥ ነው ብለዋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነሩ ዘይድ ራአድ አልሁሴን፣ ኢትዮጵያ ሰብአዊ መብቶችን በማክበርና በመጠበቅ አዲስ ጉዞ መጀመር ከቻለችና በሕዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ኅብረተሰብ መፍጠር ትችላለች ብለዋል። ይህ ካልሆነና የምትደነቃቀፍ ከሆነች ግን በልማት መስክም ሆነ በሕዝቡ ውስጥ አሉታዊ ውጤቶች ሊፈጠሩ ይችላሉ ሲሉ አሳስበዋል። ኮሚሽነሩ መንግሥት በፍርሃት ያሰራቸውንና የተፈረደባቸውም ያሏቸውን ቁጥራቸው የበዛ እስረኞች እንዲፈታ ጠይቀዋል። በሌላ በኩል ደግሞ አንዳንድ ሀገር አቀፍ ተቃዋሚ ፓርቲዎች ከተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ጋር ያደረጉት ውይይት ኢትዮጵያ ውስጥ ያለው የሰብአዊ መብቶች ጥሰት ዓለም አቀፋዊ እውቅና እንዲያገኝ ያግዛል ብለዋል። ኮሚሽነሩ ለመንግስት ምክር ከመስጠት የዘለለ አቅም ሊኖራቸው እንደማይችል፣ የኢትዮጵያ ችግርም ከውጭ በመጡ ሰዎች ይፈታል ብለው እንደማያምኑ ግን ፓርቲዎቹ አስታውቀዋል። የከፍተኛ ኮሚሽነሩን ጉብኝትና የፓርቲዎቹን ሀሳብ የሚመለከቱት ዘገባዎች አሁን እየተዘጋጁ ናቸው፣ እንደ ደረሱን እናስተላልፍላችኋለን። ወደ ተከታዩ የመጽሔት ዘገባ እናልፋለን። ደቡብ አፍሪቃ ውስጥ እየተካሄደ ያለው የዓለም የምጣኔ ሀብት ጉባኤ በድርቅና ተያያዥ የረሃብ ሁኔታዎች ምክንያት በአፍሪካ አህጉር ላይ የተደቀኑትን ፈተናዎች የደቀኑትን ፈተናዎች እየመረመረ ነው መንግስታት የምጣኔ ሀብት ፖሊሲያቸውን በምግብ ዋስትና ዙሪያ እንዲያጠናክሩም ጉባኤው መክሯል። ጉባኤው ግብርናን ከንግድ ስራ ፈጠራ ጋር በሚያገናኙ መስኮች ላይ ማትኮሩን ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። ሄኖክ ሰማክ ዜር ያቀርባል። አመታዊው የአለም ምጣኔ ሀብት ጉባኤ ወርልድ ኢኮኖሚክ ፎረም በአለም የፖለቲካ ምጣኔ ብዙ የሰሩ ተመራማሪዎችና መሪዎችን የሚያሰባስብ ነው። ከዚህ ቀደም በአፍሪካ አህጉር ፈጣን እድገት ላይ ያተኮሩ የተስፋ ውይይቶች የሚሰናዱበት ጉባኤ ዘንድሮ ፊቱን በድርቅና ረሃብ ሁኔታዎች ላይ አተኩሯል። በስዊትዘርላንድ መሠረቱን ያደረገው የፖሊሲ ጉባኤ ዘንድሮ በደርባን ደቡብ አፍሪካ ሲካሄድ የምግብ ዋስትናን በሥራ ፈጠራ የግብርና ባለሙያዎች የማሻሻል ሀሳቦችን አስተናግዷል። የግብርና ምጣኔ ባለሙያው ፖል ማኩቤ የደቡብ አፍሪካ ቀደም ብሔራዊ ባንክ ሰራተኛ ናቸው። በገበያ ተወዳዳሪ የሆኑና አዳዲስ ቴክኖሎጂን የሚጠቀሙ ገበሬዎችን ማፍራት አቻ የማይገኝለት ዘዴ ነው ይላሉ። የንግድ ስራዎች እንዲያበቡ የተረጋጋ የጸጥታ ሁኔታ ያስፈልጋል። የምግብ አቅርቦትን በተመለከተ ምርታማነትን ይጨምራል። በመላ አፍሪቃና በደቡባዊ አፍሪካ ሀገሮች በገበያ ስርዓት የሚኖር የመተማመን ምርታማነትን ያሻሽላል። በአፍሪካ አህጉር በአሁኑ ወቅት በተለይ በኢትዮጵያ፣ ሶማሊያ፣ ሰሜን ኬንያን እንደዚሁም ደቡብ ሱዳንን ጨምሮ እስከ ናይጄሪያና የሳህል ሀገሮች የተንሰራፋው የምግብ ዋስትና ችግር ከአየር ሁኔታ ጋር ብቻ ሊያያዝ አይችልም ሲሉ የምጣኔ ሀብት ባለሙያዎቹ ተንትነዋል። ድርቅ ከፖለቲካ አለመረጋጋት ጋር ተጣምሮ በሶማሊያ በሚሊዮኖች የተቆጠሩ ዜጎችን አደጋ ላይ ጥሏል ብለዋል። በደቡብ ሱዳን፣ በቻድ ሀይቅ ዙሪያ ሀገሮችም የተፈጠረ ሁኔታ ከግጭት ጋር የተያያዘ ነው። ከዚህም ባለፈ ይላሉ ባለሙያዎቹ፣ የአፍሪካ ግብርና መሰረታዊ መዋቅራዊ ችግሮችም አሉበት። የገበሬዎችን ምርታማነትና የገበያ ተወዳዳሪነት መጨመር ላይ ገና ብዙ ስራ ይጠበቃል። ከፈተናዎቹ አንዱ የመሰረተ ልማትና የገበያ ስርዓቶች አለመበልጸግ ነው። ምርትን ለገበያ ለማቅረብ ያለው ፈተና እንዲሁም የማጓጓዣ ዋጋ መጨመር የእነዚህን ገበሬዎች የገበያ ተወዳዳሪነት ይቀንሳል። የመንግስት ፖሊሲዎች የተለያዩ ድጋፎችን ለገበሬዎች ማድረስ ይገባቸዋል ይላሉ ባለሙያዎቹ። ለምርታቸው ዋስትና መስጠትና የቴክኖሎጂ ተጠቃሚነትን መጨመር ወሳኝ ማበረታቻዎች መሆናቸውን ነው ባለሙያዎቹ ያስረዱት። ዊልያም አሲኮ በአፍሪካ የግብርና ዘርፍ የግሉ ዘርፍ በስፋት እንዲሳተፍ የሚያበረታታ ግሮ አፍሪካ የተባለ ጥምረትን ይመራሉ። በኬንያ የገበሬዎች ማህበር ያስገኘውን ስኬት ያብራራሉ። ሆልደር ኮመርሻል ፋርመርስ አነስተኛ የመሬት ይዞታ ያላቸውን ገበሬዎች በተለይ ከተለመደው አሰራር ወጣ ብለው የተሻሉ የግብርና ስርዓቶችን የሚጠቀሙ ገበሬዎች ማፍራት ወሳኝ ነው። ይህ አሰራር በምስራቅ አፍሪካ ሀገሮች ውጤት ሲያመጣ ታይቷል። እነዚህ ገበሬዎች ምርታማ ሆነው ትርፍ ለማግኘት ችለዋል። ገበሬዎች በጋራ የሚሰሩባቸው ስርዓቶች ምርቶቻቸውን በጋራ ለገበያ እንዲያቀርቡና ለምርቶቻቸው ደግሞ የተሻለ ዋጋ እንዲያገኙ ይረዳል። መንግስታት በእንደዚህ መሰል አሰራሮች ላይ አምቺ የፖሊሲ ስራዎችን ማከናወንና አነስተኛ ገበሬዎች እንዲበለጽጉ መስራት ይገባቸዋል። በደቡብ አፍሪካ መሰረቱን አድርጎ የገበሬዎችን ምርት ለውጭ ገበያ የሚያቀርብ ድርጅት የሚመሩት ቢልጂው ፓተል የአፍሪካ ግብርና ወጣቶችን የሚስብ ዘርፍ አለመሆኑ የራሱ ፈተና አለው ይላሉ። አነስተኛ የመሬት ይዞታ ያላቸው አፍሪካውያን ገበሬዎች በአማካይ ከ60 እስከ 70 በአማካይ ከ60 እስከ 65 ከመቶ የሚሆነውን አጠቃላይ የአርሶ አደሮች ቁጥር ነው። ብዙዎቻችን በዚህ ጉባኤ ላይ የምንሳተፍ በዚህ ዕድሜ ጡረታ እንወጣለን። እነዚህ በዕድሜ የገፉ ገበሬዎች በስፋት በሚሳተፉበት ዘርፍ እንዴት ወጣቶችን ማበረታታትና በሥራው እንዲሰማሩ ማድረግ ይቻላል ትልቁ ፈተናችን ነው። ሌላው ዓለም በዘርፉ ያሳካቸውን ሁሉ እውን ለማድረግ ቀጣይ ስራችን በዚህ ላይ ሊያተኩር ይገባል። በቴክኖሎጂ የታገዘ ግብርና ምርቱም እንዲሁ የተሻሻለ ይሆናል። የግብርናን የገበያ ስርዓት ከቴክኖሎጂና ሌሎች ምርታማነትን ከሚጨምሩ አሰራሮች ጋር አዋህደው ለውጥ ለማምጣት የሚተጉ ገበሬዎችን ማፍራት ቀላል ስራ አይደለም። ከፍተኛ የገንዘብ አቅምንም ይጠይቃል። በተጨማሪም ጊዜ በአግባቡ የተጤኑ ፖሊሲዎችና መሰረተ ልማቶችን አቀናጅቶ መተግበርን ያሻል። የአፍሪካ ምጣኔ ሀብት እድገት ዜጎችን ለመመገብና ለቀጣይ ብልጽግና ለማብቃት በትብብር የተመሰረተ የጋራ ስራን ይጠይቃል ሲሉ በዓለም ምጣኔ ሀብት ጉባኤ ላይ የተሳተፉ ባለሙያዎችና መሪዎች አሳስበዋል። ተከታዩ ዘገባም ከአፍሪካ ግዙፍ ስጋቶች በአንዱ ላይ ያቆየናል። በትራምፕ አስተዳደር የቀረበው የእርዳታ ቅነሳ ሐሳብ ከጸደቀ በሚሊዮኖች ለሚቆጠሩ ለቸነፈር የተጋለጡ ሰዎች ምግብ የማድረስ አቅማቸውን እንደሚጎዳ አፍሪካ ውስጥ የሚንቀሳቀሱ ግብረ ሰናይ ድርጅቶች እየተናገሩ ነው። ድርጅቶቹ ሊገጥመን ይችላል ስለሚሉት ፈተና ሬፊውጅስ ኢንተርናሽናል የሚባለው ድርጅት ባልደረባ የሆኑትን ማርክ ያርኔልን ሪፖርተራችን ሬቤካ ዋርድ አነጋግራለች። ዘገባውን ሰለሞን ክፍሌ ያቀርበዋል። በተባበሩት መንግስታት ድርጅት መግለጫ መሰረት ለጋሾች እርዳታውን በአስቸኳይ ካላደረሱ በቀር 20 ሚሊዮን የሚጠጉ የሶማሊያ፣ ደቡብ ሱዳን፣ ናይጄሪያና የመን ህዝቦች ለረሃብ ሊጋለጡ ይችላሉ። የተባበሩት መንግሥታት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም በአፍሪካ ቀንድ ለ260000 ሰዎች ሕይወት መጥፋት ምክንያት የሆነውን ዐይነት ሰብአዊ ቀውስ ለመከላከል ያስፈልገኛል ካለው አራት ቢሊዮን ዶላር እስካሁን በእጁ የገባው በጣም አነስተኛው እንደሆነ ያስረዳል። በእንቅርት ላይ ጆሮ ገድፍ እንዲሉ ደግሞ ኬንያ በያዝነው የአውሮፓውያን ወር ሜይ መጨረሻ የዳዳብን ስደተኞች ካምፕ ለመዝጋት ማቀዷን አስታውቃለች። ማርክ ያርኔል ቢሮውን እዚህ በዋሽንግተን ዲሲ ያደረገው ሬፊጂስ ኢንተርናሽናል ቡድን አባል ያስረዳሉ። በአሁኑ ሰዓት በዳዳብ የስደተኞች ካምፕ ውስጥ 250ሺ የሚሆኑ ሶማሌዎች ይኖራሉ። ከዚህ ቀደም ዩናይትድ ስቴትስ የሞራል ግዴታ ስላለባት ይመስለኛል፣ ከኬንያ ባለሥልጣናት ጋር በመተባበር የካምፑን ደህንነት ለመጠበቅ ምን አይነት እርዳታ ንስጥ? የተጠለሉትስ ምን ያስፈልጋቸዋል? የአስተናጋጇን አገር ነዋሪዎች ፍላጎት ሳያሻ ስደተኞቹን እንዴት ማቆየት ይቻላል? የሚሉ ጥያቄዎችን በማንሳት ትረዳ ነበር። አሁን ግን ራሷ ዩናይትድ ስቴትስ በስደተኞች ላይ በሯን በመጠርቀም ላይ በመሆኗ የቀድሞውን አይነት መልእክት ለመግፋት አስቸጋሪ ይሆናል። ምንም እንኳ ሶማሊያ በአሁኑ ጊዜ በከባድ ድርቅ ብትመታም ለአብዛኛው የምግብ ዋስትና አለመኖር ምክንያቱ የቀጠለው የእርስ በርስ ግጭት ነው። በደቡብ ሱዳን ለምሳሌ፣ በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ እንደተናገሩት ረሃቡ ሰው ሰራሽ ነው። በሲቪሉ ሕዝብ ላይ የሚካሄደው የጥቃት ዘመቻ ውጤት ነው በዚያ የሚንቀሳቀሱ የሰብአዊ እርዳታ ሰራተኞችን የመግደል ውጤት ነው። በያዝነው ዓመት ብቻ 16 ተገድለዋል። ረሃብተኞች ሕይወታቸውን ለማትረፍ ምግብና መድኃኒት እንዳያገኙ የመከልከል ውጤት ያመጣው ሰው ሰራሽ ረሃብ ነው። የሬፉጂስ ኢንተርናሽናል ቡድኑ ባልደረባ ማርክ ያርኔል በበኩላቸው ሲናገሩ የቸነፈሩ ምክንያት ምንም ይሁን ምን የምግብ እርዳታ ለተረጂው ሕዝብ በግድ መድረስ ይኖርበታል ብለዋል። አክለውም የረዴት ሠራተኞች አደጋ መኖሩን በሚገባ ይረዳሉ። ችግሩ ሰብአዊ እርዳታውን ባለማድረስ ግጭቶችን ማባባስና ሕዝቡን ለአደጋ ማጋለጥ ይሆናል ለሚሉ አስቸጋሪ ጥያቄዎች ምላሽ የመስጠቱ ውሳኔ ነው ሲሉ ያብራራሉ። እርዳታ ከናካቴ ከሌለ ግን እነዚያን አማራጮችም አትወስድም። ስለዚህ ቢያንስ ለጋሹ ማኅበረሰብ እነዚያን አማራጮች የመጠቀሙን ዕድል ያገኝ። ሁኔታው በምን አይነት እየተካሄደ መሆኑንም ራሳቸው ለጋሽ ድርጅቶቹ እንዲቆጣጠሩት ማድረግ፣ ከዚያ በኋላ እርዳታው ለሰለባዎቹ እንዲደርስ እኛ የምንችለው ሁሉ እናደርጋለን እንጂ እርዳታውን ሙሉ በሙሉ መቁረጥ አማራጭ አይሆንም። ማርክ ያርኔል በመጨረሻም ገንዘብ መወርወሩ ብቻ ችግሮችን አያስወግድም ብለዋል። ዓለም አቀፉ ማኅበረሰብ ማድረግ ያለበት የቀውሱን ሥረ መሠረት አጥንቶ ለዚያ ተገቢውን ምላሽ መስጠት ነው። ያን ከግቡ ለማድረስም ፈቃደኛ የሆኑ ሸሪኮችን ማሳተፍ ይሆናል ካሉ በኋላ እነኝህን አንዳንድ ችግሮች ለመቅረፍ ዩናይትድ ስቴትስ ዓለም አቀፉን ማኅበረሰብ አስተባብራ የመሪነቱን ሚና እንደ ገና መጫወት ትጀምራለች የሚል ተስፋ አለኝ ሲሉ አጠቃለዋል። የምሽቱ አብይ ርዕስ ዘገባዎች ተጠናቀው ደርሰውናል። አሁን ይቀርባሉ። የኢትዮጵያ የወደፊት ዕጣ በመንግሥቷ እጅ ውስጥ ነው ብለዋል። በተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ኢትዮጵያ ሰብአዊ መብቶችን በማክበርና በመጠበቅ አዲስ ጉዞ መጀመር ከቻለችና በሕዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ኅብረተሰብ መፍጠር ትችላለች ሲሉ እምነታቸውን ገልጸዋል። ይህ ካልሆነና የምትደነቃቀፍ ከሆነች ግን በልማት መስክም ሆነ በሕዝቡ ውስጥ አሉታዊ ውጤቶች ሊፈጠራሉ ሊፈጠሩ ይችላሉ ሲሉ አሳስበዋል። ከፍተኛ ኮሚሽነሩ ዘይድ ራዕድ አልሁሴን ኮሚሽነሩ መንግሥት በፍርሃት ያሰራቸውንና የተፈረደባቸውም ያሏቸውን ቁጥራቸው የበዛ እስረኞች እንዲፈታም ጠይቀዋል። መለስካቸው አመሃ ዝርዝሩን ይዟል። በተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ዛይድ ራአድ አልሁሴይን ዛሬ አመሻሹ ላይ አዲስ አበባ በሚገኘው የመንግሥታቱ ድርጅት የስብሰባ ማዕከል በጠሩት ጋዜጣዊ ጉባኤ ላይ ባደረጉት ንግግር በኢትዮጵያ ያለውን የሰብአዊ መብት አያያዝ ገምግመዋል። በኢትዮጵያ በምጣኔ ሀብታዊ በማኅበራዊ እና በባህላዊ መብቶች ረገድ ተገኝቷል ያሉትን ውጤት አድንቀዋል። ይሁንና የፖለቲካና የዜግነት መብቶችን በተመለከተ ያስተዋሉት የተለየ እንደሆነና የጋበዛቸው መንግሥት ለእነዚህ መብቶች ትኩረት እንዳልሰጠ ጠቁመዋል። እነዚህ መብቶች የማይነጣጠሉ መሆናቸውን የጠቆሙት ኮሚሽነር ውጤቱም አደገኛ እንደሆነ አመልክተዋል። አይ ስትሮንግሊ ቢሊቭ ኢኮኖሚክ ሶሻል ምጣኔ ሀብታዊ ማህበራዊና ባህላዊ መብቶች ከሲቪል ማለትም ከዜግነትና ከፖለቲካ መብቶች እንደማይመጣጠኑ ብርቱ እምነት አለኝ። የተወሰኑ መብቶች እየተከበሩ ሌሎች መብቶች ተገቢውን ትኩረት ከተነፈጉ የሚከተለው ማኅበራዊ ጫና በግልጽ የሚታይ ሊሆን ይችላል። ለጉብኝት የጠራኝን ይህን መንግሥት አሁን ለሁሉም ሕዝቦቹ ከዚህ የተሻለ ይዞታ ያለውና የተረጋጋ እንዲሁም ክፍት ዲሞክራሲያዊ ህዋ በማጎናጸፍ ይህ አደግ ብዙ እንዲሠራ አበረታታለሁ። በአዲስ አበባ ቆይታቸው ከመንግሥትና ከተለያዩ አካላት ጋር ያደረጉትን ውይይት ያስታወሱት ኮሚሽነር ዛይድ ራአድ አልሁሴን በሚቀጥለው ዓመት መጀመሪያ ላይ ተመልሰው ይህን ውይይት እንደሚቀጥሉና በሚከተሉት ወራትም የሚጠበቁ ፍሬዎችን ለማየት ተስፋቸውን ገልጸው የመንግስታቱ ድርጅት በዚህ ረገድ ለመርዳት ያለውን ፍላጎትም አስታውቀዋል። የማታ ማታ ግን የሀገሪቱን መጻዒ ዕድል ለመወሰን የሚችል እርምጃ መውሰድ ያለበት የኢትዮጵያ መንግሥት ነው ብለዋል። የማታ ማታ የዚችን አገር መጻኢ ዕድል ለማበጀት እርምጃ መውሰድ የሚችለው የኢትዮጵያ መንግሥት ብቻ ነው። የድርቅን አሳዛኝ ሁናቴ ጨምሮ ከተደቀኑባት አያሌ የፈተናዎች አንጻር እኔና በተባበሩት መንግሥታት ድርጅት የሚገኙ የሥራ ባልደረቦቼ ኢትዮጵያን ለመርዳት ዝግጆች ሆነን እንጠብቃለን። የዚች አገር ሕዝብ በዓለም የተለያዩ አገሮች ያሉ ሕዝቦች ሁሉ ያሏቸው መብቶች አለው። ሕዝቧ ያለውን ተነሳሽነትና የፈጠራ ችሎታውን ጨምሮ ባለብዙ እሴት አገር ነች ኢትዮጵያ። የሰብአዊ መብቶችን የማስጠበቅ አዲስ ግስጋሴን መጀመር ከቻለችና በሕዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ማኅበረሰብ መፍጠር ትችላለች። ከተደነቃቀፈች ግን አለመተማመንና በደል ያድጋሉ ይህ ደግሞ ለልማትና ለህዝቡ የወደፊት ኑሮ ከባድ አሉታዊ ተጽዕኖ ሊኖረው ይችላል ኮሚሽነሩ በንግግራቸው በሰፊው እንደዘረዘሩት ከተለያዩ አካላት ጋር ባደረጉት ውይይት በተረዱት መሠረት ሐሳብን በነፃነት የመግለጽ መብትን መረጃ የማግኘት የመደራጀትና የመሳሰሉ ፖለቲካዊ መብቶችን በጽኑ የሚገድቡ ፖሊሲዎችና ህጎች አሉ ብለዋል እንዲሁም እነዚህ ህግጋትና ፖሊሲዎች በሰላማዊ መንገድ የመሰብሰብና ነፃ የሰብአዊ መብቶች ጥሰት ምርመራን ክፉኛ ይገድባል ብለዋል። እነዚህ ጉዳዮች በእጅጉ እንደሚያሳስቧቸውም አልሸሸጉም። አክለውም የማኅበራትና የበጎ አድራጎት ድርጅቶች አዋጅ፣ የጸረ ሽብርና የመገናኛ ብዙሀን ህግጋት እና የመሳሰሉትን ከተገቢ ዓለም አቀፍ ህግጋት ጋር እንደማይጣጣሙ ገልጸዋል ስለሆነም እንደገና መታየትና መለወጥ አለባቸው ብለዋል። ኮሚሽነሩ መንግስት ሊወስዳቸው ይገባል ያሏቸውን ሌሎች እርምጃዎችም አመላክተዋል። አያሌ የታሰሩበት ወይም የተፈረዱባቸው ሁኔታ መንግስትን በኃይል ለመጣል ከቀረበባቸው ማስረጃ ይልቅ በሚያቀርቡት ሂስ ወይም ነቀፋ ፍራቻ የታሰሩ እስረኞችን በሚቻለው መንገድ ሁሉ እንዲፈቱ መንግሥትን እንጠይቃለን። ሁሉንም ተጨማሪ የሰብአዊ መብቶች ስምምነቶችንና የአሰራር ደንቦችን ኢትዮጵያ እንድታጸድቅ አበረታታለሁ። የአገሪቱን ልዩ ሁኔታ በተከተለ መልኩ ሕግጋትን ለመቅረጽ የሚያስችል ክህሎትን ከተባበሩት መንግስታት ለማግኘትም ለድርጅቱ የሰብአዊ መብት ጉባኤ ግብዣ እንዲደረግ ሐሳብ አቀርባለሁ። ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ከንግራቸው ከንግግራቸው በኋላ ከጋዜጠኞች ለቀረቡላቸው የተለያዩ ጥያቄዎች ምላሽ ሰጥተዋል። ኮሚሽነሩ ላለፉት ሦስት ቀናት ባደረጉት ጉብኝት ከጠቅላይ ሚኒስትር ሃይለማርያም ደሳለኝ፣ ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ከሲቪክ ማኅበራትና ከተቃዋሚ ፖለቲካ ፓርቲዎች ጋር ተወያይተዋል። ኮሚሽነሩ በእስር ቤቶች ያደረጉትን ጉብኝትም አስታውሰው ከአንድ ስማቸውን ካልጠቀሷቸውና ከፍተኛ ገጽታ አላቸው ካሏቸው እስረኛ ጋር ረዘም ያለ ጊዜ ወስደው እንደተወያዩ ገልጸዋል። የውይይታቸውን ይዘትም ይፋ ከማድረግ ተቆጥበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ፣ መለስካቸው። በተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ረአድ አል ሁሴን በኢትዮጵያ ቆይታቸው ምጣኔ ሀብታዊ ማኅበራዊና ባህላዊ መብቶች ከሲቪል ማለትም ከዜግነትና ከፖለቲካ መብቶች እንደማይነጣጠሉ እምነታቸውን በገለጹበት ንግግር ላይ የተጠናቀረውን ዘገባ ነበር ያደመጣችሁት። በሌላ በኩል ደግሞ አንዳንድ ሀገር አቀፍ ተቃዋሚ ፓርቲዎች ከተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴን ጋር ያደረጉት ውይይት ኢትዮጵያ ውስጥ ያለው የሰብአዊ መብቶች ጥሰት ዓለም አቀፍ እውቅና እንዲያገኝ ያግዛል ብለዋል። ኮሚሽነሩ ለመንግስት ምክር ይቅርታ ኮሚሽነሩ ለመንግስት ምክር ከመስጠት የዘለለ አቅም ሊኖራቸው እንደማይችል የኢትዮጵያ ችግርም ከውጭ በመጡ ሰዎች ይፈታል ብለው እንደማያምኑ ግን ፓርቲዎቹ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አልሁሴን የኢትዮጵያ ጉብኝት መርሃ ግብር ከተቃዋሚ ፓርቲ ተወካዮች ጋር መወያየትን የሚያካተተ ነው። እናም ገዢውን ኢህአደግን ጨምሮ ወደ አስራ አንድ የሚጠጉ አገር አቀፍ ፓርቲዎች ተወካዮች በተገኙበት መድረክ ውይይት ተካሂዷል። በዚህ ውይይት ካለፉት ዓመታት ጀምሮ እስከ ቅርብ ጊዜ ያሉ የሰብአዊ መብት ጉዳዮች መነሳታቸውን ሰማያዊ ፓርቲን በመወከል የተሳተፉት የውጭ ግንኙነት ኃላፊው አቶ አበባ ካሉ ያስረዳሉ። የተነሱት በጣም ጠንካራ ሀሳቦች ባለፉት የዚህ የኢህአዴግ የአገዛዝ ዘመናት ውስጥ የነበሩ የሰብአዊ መብት ጥሰቶች ቀጥለው እንደሄዱና አሁን ደግሞ ከባለፈው ዓመት ጀምሮ አገር ውስጥ በተፈጠረው ምስቅልቅል ምክንያት እስረኞች በከፍተኛ ቁጥር በየቦታው እየታገሩ እንደሆነና ከፍተኛ ስቃይ እንደሚደርስባቸው፣ የፖለቲካ ምህዳሩ በጣም መጥበቡን፣ መንግስት የመልካም አስተዳደር ችግሩ እየከፋ መምጣቱን፣ በተለይም ደግሞ ሙስናው እጅግ ከአቅሙ በላይ መንግስት ከሚቆጠረው አቅም በላይ መሆኑን ስንገልጽ ይህንን በወቅቱ የነበሩት የኢህአዴግ ተወካይም ይህንን አምኖ ተቀብሏል። ኮሚሽነሩ ፊት ሙስና በጣም አስቸጋሪ እንደሆነባቸውና ይህንንም እየታገሉ እንደሆነ እና እዛም ከተነሳው ሀሳብ ሁልጊዜ ኢህአዴግ ዲሞክራሲው ገና ጅምር ነው አላደገም ይለናል። ሀያ አምስት ዓመት ሙሉ አትሊስት አንድ እርምጃ እንኳን መራመድ የነበረበት የሚል ሀሳብ ነው ትኩረት ሰጥተን ያነሳ ነው። እና ይሄ የመልካም አስተዳደር ችግር የፈጠረው የኢህአዴግ የአገዛዝ ችግር፣ የፖሊሲው ችግር፣ የሚከተለው አይዲዮሎጂ ችግር የፈጠረው ነገር አገሪቷን ወደ ምስቅልቅል ነገር እየመራት ነው የሚለውን አይለው ትኩረት ያደረግ ነው። ይህም ሆኖ ከኮሚሽነሩ ጉብኝት ብዙ ውጤት እንደማይጠብቁ ነው። የኢትዮጵያ ችግር ይፈታል በነሱ እንትን ብለን እኔ አልጠብቅም ምንም ነገር። ነገር ግን ከፍተኛ ኮሚሽነር ናቸው። አሁን ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲኖረው እንፈልጋለን። ዓለም እንዲያውቀው አሁን እየደረገ ያለውን አገር ውስጥ ያለውን ችግር በሚገባ እንዲታወቅ ስለፈለግን እና በወቅቱም ኮሚሽነሩ ወደ ሀገር ውስጥ መጥተው ተቃዋሚ ፓርቲዎችን ለማናገር ፈቃደኛ ስለሆኑ አክብረናቸውም ጭምር ነው ነው እንጂ ኢህአዴግ ወደ ሰፊ ሆኖ የፖለቲካ ምህዳሩን ቢያሰፋው ኖሮ እና ራሱን መፈተሽ ቢችል ኖሮ እዚሁ እንደ ኢትዮጵያዊነታችን እሳቸውም ያሉት ይህንን ወደ መጨረሻ ላይ ችግሩን በጋራ ልትፈቱ የሚችል ስላልቻለ ነው። እኛም ከድርድሩም ለቀን ለመውጣት ተገደድ ነው። ኢህአዴግ በፍጹም አደራዳሪ ወገንም ስላልፈለግ ለቀን ወተናልና አቶ ኃይለማርያምን ኮሚሽነሩ መጥቶ ከሚነግርልን እኛ ብንነግራቸው ይቀለ ነበር። ችግራችን በቅርበት በኢትዮጵያዊ ቋንቋ ብንታደል ኖሮ እንደ ኢትዮጵያዊ ራሳችኑ ልንፈታው ብንችል ጥሩ ነበር የሚል እምነት ነው ያለኝ። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን በመወከል በውይይቱ ላይ የተሳተፉት የፓርቲው ሊቀመንበር ዶክተር ጫኔ ከበደ ናቸው። የኢትዮጵያ መንግስት የተባበሩት መንግስታት ድርጅትን የሰብአዊ መብት ድንጋጌ መቀበሉን ያስታወሱት ዶክተር ጫኔ በተግባር እንደማያውለው ግን ለኮሚሽነሩ አስረድተናል ሲሉ ምሳሌዎችን ጠቅሰዋል ራሱ በራሱ ተጽዕኖ የፈጠረብን በመሆኑ የብዙሀን መገናኛ አጠቃቀምና የፖለቲካ እስረኞች በአጠቃላይ የሲቪክና የሙያ ማህበራት አዋጅንን ጨምሮ የሰብአዊ መብት አያያዝን በሀገሪቱ ላይ ከፍተኛ ጥያቄ ውስጥ ያስገባና ከምንም በላይ ሰብአዊ መብት አጠባበቅ ችግሮች በአጠቃላይ ከሀገራዊ አልፈው አህጉራዊ አቀፍ ይዘት ያላቸው እየመሰለ የመጣበት ሂደት ነው ያለው። እናም ዓለም አቀፉ የሰብአዊ መብት ድንጋጌ ተግባራዊ መደረጉን ከመከታተል አንጻር የተባበሩት መንግስታት ሚና ምን እንደሆነ በውይይት ወቅት ማንሳታቸውን የኢዴፓ ሊቀመንበር አብራርተዋል። ዓለም አቀፍ ሰብአዊ መብት ማስጠበቂያ ድንጋጌዎችን ተቀብላ የምትጓዝ ከሆነ የዓለም አቀፉ የሰብአዊ መብት ድርጅት ሰብአዊ መብት ጥሰቶች ሲኖሩ በምን መንገድ ነው ጠይቅ የሚችለው በምን መንገድ ነው ህዝቡ ሊታደግ የሚችለው ነው ወይስ ከሰነድ ያለፈ ነገር የለውም በእኛ በኩል ስጋት አለን በእናንተ በኩል ይሄን ነገር ማብራሪያ ብትሰጡን የሚል ጥያቄ አቅርበን ነበር እንደውም አሁን በተደረገው የሰብአዊ መብት ጥሰት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኢትዮጵያ ውስጥ ገብቶ በገለልተኝነት የተደረገውን ሰብአዊ መብት ጥሰት ለማጣራት ጥያቄ አቅርባችሁ ነበር ወይ የኢትዮጵያ መንግስት ምላሽስ ምንድን ነው የነበረው? ስለዚህ ይህን የሚል ጥያቄዎች ሁሉ ጠይቀን፣ በአጠቃላይ ብለህ እነዚህ መልስ ለመስጠት ብዙም ፍላጎት አላሳዩም። እንግዲህ እኛ ምንጠብቀው ከተባበሩት መንግስታት ድርጅት በኮሚሽን ደረጃ ነው የመጣው። ስለዚህ ከተለያዩ የማህበረሰብ ክፍሎች ያገኘውን መረጃ ሰብስበው ወደፊት ለሚኖረው አጠቃላይ የሰብአዊ መብት ይዘት እና አጠቃላይ የህግ አከባበር ጉዳዮች ላይ ትኩረት ሰጠው ምክራት ዘልም አስተያየት ሰጠው ይሄዳሉ የሚል ግምት አለን። በኛ በኩል ከኮሚሽነሩ ጋር በተደረገው ውይይት ካልተሳተፉት ፓርቲዎች አንዱ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ እንዳስረዱት ስለ ውይይቱ በስልክ የተነገራቸው እና ጥሪ የተደረገላቸው ከፓርላማ በተደወለ ስልክ ነው። ኮሚሽነሩ ለፓርላማ ንግግር ያድርጉ ወይም ከፓርቲዎች ጋር በቀጥታ ይወያዩ፣ ለፓርቲያቸው ግልጽ እንዳልነበርም ጠቁመዋል። ገዢው ፓርቲ ኢህአዴግ በውይይቱ ላይ ያነሳቸውን ሀሳቦች በተመለከተ አስተያየት ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ሆኗል። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። በዌብ ሳይታችን አምሃሪክ ቪው አምሃሪክ ቪኦኤ ኒውስ ዶት ኮም ላይም ታገኙናላችሁ እንዲሁም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከታተሉ፣ ተሳተፉ፣ ሐሳቦቻችሁን አንሸራሽሩ። ወደ ተከታዩ ቅንብር እናልፋለን። ባህልና ማኅበረሰብ ሰሞኑን ያረፉት አንጋፋ ፖለቲከኛ ጸሐፊና የሕግ ሰው አቶ አሰፋ ጫቦ ሕይወትና ሥራ ይልቁንም በሥነ ጽሑፋዊ አስተዋጽኦቸው ዙሪያ ባለፈው ሳምንት የተጀመረ ውይይት ነው የሚቀጥለው ዛሬ ተወያዮች የትዝታ ፈለግ በሚል ርዕስ ባለፈው ዓመት ለንባብ ለበቃው የአቶ አሰፋ መጽሐፍ ሐሳብ ጠንሳሽ ወጣቱ ደራሲ እንዳለ ጌታ ከበደና ይጠበቅ የነበረ ሌላ መጽሐፋቸው ለሕትመት እንዲበቃ ከአቶ አሰፋ ጋር ይመላለስ የነበረው ደራሲና ጋዜጠኛ አቶ ዘነበ ወላ ናቸው እንግዶቹን ያወያያቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት በተነሳ ነጥብ ይሆናል የዛሬው የሚጀምረው። እንዳለ ጌታ ጽሑፍህ ላይ በመንደርደሪያው ጠቅሳለ የማይመጣን ነገር መጠበቅ እንዳልከውም እየጠበቃችሁ በርቀት እየጓጓችሁ ሳታገኙት የቀረ ሰው መሆኑን ከራሱ ሕይወት ጋርም ያገናኘው ይመስላል። የምኖረው አሜሪካ ህልሜ ግን ኢትዮጵያ ነው። በዚያ ውስጥም ጨንቻ ትመጣለች ይችላል። ስለ ጨንቻ ግዙፍ አድርጎ በምናባችን እንዲሳል ማድረግ የቻለ ሰው ነው። እስኪ በገዛ አንደበቱ የተናገረውን እንስማና ጥያቄዎች አስከትላለሁ። አሜሪካ ከመጣው ሀያ አምስት አመት ቢኖር ያለው ውሃውን ጠጭ ያለው ምግባቸውን በይች ያለው ኢትዮጵያ ነው ማየው ከሚመጡት ነገሮች አንዱ ጨንቻ ነው ገሞ ነው የሚመጣው ምክንያቱም ያ የተወለድኩበት ያደግኩበት እኔን ያሰኘኝን መሰረቱን የጣለ ሊሆን ይችላል በጠቅላላው የሚመጣ ዞሬ አይቼዋለሁ አንዳንድ ጊዜ ኩርሙክ ያየሁት ዘፈን አንዳንድ ጊዜ አረንጌ ያየሁት ሌላ ጊዜ ለሁለት አመት በአመት እየሄድኩ ቁጭ ብየታ የነበረው እሑድ እሑድ የጢስ አባይ እና ባጭሩ ኢትዮጵያ ነው የሚ በተለይ እየሄድኩባቸው የደረስኩባቸው ቦታዎች አንዳንዴ ቁልጭ ብሎ ይመጣሉ። ጨንቻ ደስፎ ይታያል ወይ ጨንቻ ገዝፎ ይታያል ይላል አሰፋ ጫቦ። እንደ ተፈራው በህይወት አለመኖሩ ጨርሶ የጠፋ አይደለም። ዘነበ አንተን ላምጣህ እዚህ ጋር አቶ አሰፋ ሀያ ስድስት አመት ሀያ አምስት አመት አሜሪካ ይኑር እንጂ ኢትዮጵያ ውስጥ እንዳለ ሰው ህልሙ ሳይቀር ኢትዮጵያ እንደሆነ ይልቁንም ደግሞ ተወልዶ ያደገባት ጨንቻ ገዝፋ እንደምትወጣ ይናገራል። ስለ አካባቢው ታሪክ የምታውቀው አለህና እስኪ ያካፍለን። ልጅህም በልጅነቱ መንገዱ ምራው በሸመገለም ጊዜ ከእሷ በጣም ይላል መጽሐፈ ምሳሌ። እዛ ተወለደ። ልጁን ጋሞ ነው የመራው ስለ ልቦናው መቶ መቶ ጋሞ ነው ሲጽፍ። አያዋለኝ አንተ ፖለቲከኛ ሳትሆን መሆን ያለብህ ደራሲን ያልኩት በግልጽ ስለሚጽፍ ነው። በጋሞ ሳይኮሎጂ ልንገርህ። ጋሞ ከልጅነት ጀምሮ ወርዶ አሳውፓ እየተባልክ ነው የምታድገው። ወርዶ አሳውፓ ማለት ነው ማለት ነው ውሸት አትናገር ነው። በየቀኑ ትገመገማለህ። ስለዚህም ስትናገር ጮክ እንድትል ትገደዳለህ። አሁን ለምሳሌ ያህል ጊዜው አጋጣሚ ፈቅዶ አዲስ አበባ ብትመጣ አንድ ቀን ሽሮ ሜዳ እንሄድና በጠጅ ቤት በኩል እናልፋለን። ጫጫታ እንሰማለን። ውስጥ ብንገባ ሶስት ዶርዚዎች ናቸው ቁጭ ብለው ሲያወሩ የምታገኛቸው። ጮክ ብለህ አውራ ድምፅህን ዝቅ ስታደርግ ቆቅ ሳሳ ይላል። ከፍ አርገህ ተናገር። ከፍ አርገህ መናገር ይኖርብሃልና ነብሱ የደራሲ እንጂ የፖለቲከኛ አይደለም። በእሱ ላይ ያነበብኳቸውን፣ ያየኋቸውን፣ የለቀቃቸውን ከተመለከትኩ በኋላ ይህ ሰውዬ ብትፈልግ በስኪመን ፍሮይድ ና ብትፈልግ በፈለግከው የዌስተርንት ና አንብቧቸዋል፣ ሊያውቃቸዋል። ስነ ልቦናው ግን መቶ በመቶ የተቆረጠው በጋሞ እውነት ነው። እና ይሄን አውቃለሁ። እኔ ሳነበው ነው የሚገባኝ። አንዳንድ ያው ሌሎች ሰዎች የማይደፏቸውን ነገሮች ሲቻቸዋል የጋሞ ስነ ልቦና ነው ብዬ የማስበው። ይህ ከህልም ጋር ያያዝከው ነገር እውነት ነው። ጋሻ ሰፋ ኮ ሲወጣ ሀምሳ ምናምን አመቱ ነው። አሁን ሻር ሰባ ምናምን አመቱ ነው። ስለዚህ እንዴት ሊለቀው ይችላል? ሊለቀው አይችልም። እና የጨንቻም ተጽዕኖ እዚህ ጋር እውነት ሆኖ ነው የሚታይኝ። በተጨማሪ ደግሞ ልብ ማለት ያለብህ ሄደህ ብታይ አሁን መልክአ ምድር ጎጆ ቤት፣ እሱ ያደገባቸው ቦታዎች እንደዚህ ሊለዋወጡም ይችላሉ። አሁን እሱ ውስጥ ግን የራስ ዳሽን ያህል ገዝፎ ታገኘዋለህ። እንደዛ ነው የሚታየኝ። መልካም የህልሙና የኑሮ ሁኔታ ምናልባትም ከህይወት በላይ የገዘፉ በምንላቸው አምሳል የሚታይ ብዙ ቦታዎች ኖሮ ነገር ግን መሰረቱን የሚያውቅ በሚያመጣቸው ታሪኮች በሚጽፋቸው፣ በሚናገራቸው ያን አጉልቶ መናገር የሚችል ሰው መሆኑም በጽሁፉም በአንደበተ ርቱዕነትም ይታወቃል። እንዳለ ጌታ ህልሙ ላይ ጨረፍ አድርገህ አንተም ገልጸኸዋል። እዚህ ላይ የምትለው ካለ ቅድሚያ ልስጥህ። ስነ ጽሁፍ ማንሳት ፈልጋለሁ። ዘነበም ካለው ጋር የሚያያዝ ነገር ወደ ተወለድንበት ቦታ የሚመራል የሆነ ስሜት አለ። ቱርጌኔቭ እክብታችን ወደ ተቀበረበት አካባቢ እንድናስብ የሚጎትተን አንዳች ኃይል አለ ብሎ ያምናል። እና የጋሻ ሰፋ ጫቦ አሰራር እኔ አሁን እንደ አንድ የፎክሎር ተማሪ የሚገርመው ነገር ፋሚሊ ኖር የሚባል ነገር አለ። እያንዳንዱ ቤት ውስጥ ምን አይነት ልማድ፣ ምን አይነት ሀሳብ አለ፣ እንዴት ነው የሚኖረው? እንደገና ደግሞ የህብረተሰቡ አለ ጋሻ ሰፋ ይህንን በጣም በሚገርም ሁኔታ ያውቃቸዋል። የእሱን ስራዎች እኮ አንደኛ ባህል ነክ የሆኑት አሉ ለምሳሌ የጋሞን ማህበረሰብ ዶርዜን የሚያስተዋወቅበት መንገድ። ሁለተኛ የጉዞ ማስታወሻዎች አሉ፣ አሜሪካ ሀገር ከሄደው በኋላ ሰው እንዴት እንደሚኖር ያያቸው የሰማቸው። ሶስተኛ ደግሞ የማዕከላዊ እስር ቤት ገጠመኞቹ። እንግዲህ እንዳለመታደል ሆኖ በሁለት ስርዓት ዘመኑ የተሰረቀ ሰው ነው ጋሻ ሰፋ ጫቦ፣ በደርግም በኢህአዴግም። እነዛን ያያቸውን የሰማቸውን ነገሮች በሚጽፉበት ጊዜ አንተ ራስህ የታሰርክ እንዲመስልህ እንዲሰማህ ካደረገ ያ ደራሲ ተሳክቶለታል። ቀንቻን እኮ ሲጽፍ የሚገርመው ያንተን ትዝታ ነው የሚጠሩት። ትዝታን ከሸለበበት ቦታ ያነቁታል። በአንድ ጊዜ ሁለት ቦታ ትሄዳለህ። እሱ የጠቀሰው ቦታ ምን እንደሚመስል ትፈልጋለህ። የተወለደበት ቦታ ቤት ውስጥ ኦሮምኛ ይነገራል፣ ገበያ ጋሞኛ ይነገራል ትምህርት ቤት ደግሞ አማርኛ ይማሩታል። ጋሞነቴና ኢትዮጵያዊነቴ ተጣልተውብኝ አውቁም። ይገርመኛል፣ ይህ አገላለጽ በቃ ብዙ አሁን ያለን ክስረት አውቆታል። ሁለቱም የሚጣሉብን ሰዎች ነን መኖር ያቃተን አንዱን ብቻ የመምረጥ ነገር። እሱ ሁለቱም አዋህዶ ይጽፋል። የሚገርመው ደግሞ አንዳንድ ሰዎች ሁልጊዜ ስለ ዶር ሁል ጊዜ ስለ ጋሞ፣ ሁልጊዜ ስለተወለደበት ቦታ የሚጽፍ ይመስላቸዋሉ። በአስራ ዘጠኝ ሀምሳዎቹ መጨረሻ እኮ ጎጃም ተነቀለ ብሎ ሲጽፍ የጎጃምን ማህበረሰብ ወክሎ እና ተቆርቁሮ ነበር እና ብዙ ነው ከሱኛል የወቅሱኛል ስለሚላቸው ሰዎች እንኳን በሚጽፍበት ሰዓት ካራክተር ነው የሚስለው። የሆነ ይሄ ደራሲነቱ የማመዘን ነገር አለ። ለሰብን መሰረት አድርጎ ከሚሰጣቸው ትችቶች በዘለለ እኔ የሚገርመኝ እንዴት አየው፣ በምን ቀን ገለጸው እንድትል የሚያደርጉ አቅሞች አሉት እና በብዙ መንገድ ልክ በተለይ ፋሚሊ ሎር የሚባለው ነገር ምንድን ነው የሚለው ነገር ማጥናት ማወቅ፣ መመርመር ለሚፈልግ እንደ ጋሻ ሰፋ ጫቦ ያለ መጽሐፍ ጥሩ ምሳሌ ሆነዋል የሚል እምነት አለኝ። እኔ አንድ ነገር ልጨምር። እሺ ዘነበ እንዳለ እሱን ኢንስፓየር ለማድረግ የመጀመሪያው ጋሻ ሰፋ የጠፋ ብሎ ያለው ነገር መንፈሱን በደንብ ያነቃቃው ይመስለኛል። አንዱ እሱ ነው ሁለት ደግሞ ስራዎቹን ሰብስቦ ሲያሳትሙለት የደራሲነት መንፈስ ይም አቅሜ የፈቀደ በጣም ባገኘው ቁጥር ጋሽ እያል መንገር ወደዚህ ያመጣ ይመስለኛል። ካሰፋ የምትማረው ሁለት ትልልቅ ነገሮች አሉ። አንደኛው በጣም ይቅር ባይ ልባለሁ። ለምሳሌ ያህል የስታ ፈለት መግቢያው ላይ ጠላት የለኝም ብሎ ይጀምራል። ሁለቱ ለመናገር ከተፈለገ በደንብ እንጓልህና አብጠርጥረህ ማየት የምትችል ከሆነ በጸጉሩ ልክ ጠላት ያለው ሰው ነው። ምክንያቱም ፊትለፊት ነው የሚነግራቸው። ደካማውን ደካማ ነው፣ ብርቱኑን ብርቱ ነው የማለት አቅም አለው። ማውገዝ ነበረበት አሁን ባለፈው ስርዓት አስር ዓመት ምናምን እንደዚህ ሌላውም እንደዚህ ስትል የሆኑ ጫናዎች ነበሩበት። እነዚህን ሁሉ ከጠላትነት አልቆጠሩም። በሀሳብ አለመግባባት ይሄ ነገር ተፈጥሯል ብሎ ማለቱ ለእኔ ትልቅነቱን አሳይቶኛል። ሌላው ትልቅና ሀሳብ ሰፊ ብዬ ከምጠቅስለት ነገር አንዱ ማድነቅ የሚያየውን ነገር ለምሳሌ እዚህ ሀገር አይገባም በፍርድ ቤት ተከሶ ተፈርዶበታል። ግን ያየውን ነገር አቶሸ ሲያደርግ በጣም ነው የደነቀኝ። ምን ያህል ልበ ሰፊ እንደሆነ፣ ምን ያህል ሀሳበ ሰፊ ሰው መሆኑን ለእኔ ያሳያል። መልካም የሚያግባባ ይመስለኛል። ሀሳበ ሰፊነቱን ጠላት የለኝም ሲል የሚያሰምርበትን አስተሳሰብ ከሀሳብ ነው ግጭቱ የሚለውም በመጽሐፉ የተተረኩ አብዛኞቹ ርዕሶች ሰፋ ባለ የመጽሐፉ ይዘት ላይ ያተኮረ ሌላ ውይይት እንድንመለስ ፈቅዳለሁ። አሁን ለሰዓቱ የሚስማሙ አግባብ ያላቸው የተወሰኑ ጥያቄዎችን ላንሳ። ቅድም በጠቀስ ነው እንዳለ ጌታ አሰፋ ጫቦ ሆይ የት ነው ያለኸው የሚለውን ጥያቄ በናፍቆት የቀረበ ደብዳቤ ጭምር ተደርጎ ይወሰድልኝ በምትለው ጽሁፍ ላይ ዋናው ርዕሱ የማይመጣን ነገር መጠበቅ ነው የሚለው፣ መጽሐፉ በተመረቀበት ጊዜ የተነሱ ሀሳቦችን ከእናንተ ጋር እናዛምድ። በተለይ የዛሬ አንባቢ ሊረዳው የሚችል ቃላት አቀራረቡ ስዕላዊ አጻጻፉ ልክ እንደሚናገር ነው የሚጽፈው ይላሉ። እውነት ነው። ያን አጻጻፍ ዘይ ሆኖ የማየት የመመርመር እድል ሌሎች ጸሐፊያን ዘንድ የተፈጠረ ይመስልሃል? ውይይቱ ባሉላ ጥያቄ ነው ያበቃው። ለቀደመው ጥያቄ የሰጡትን መልስና ሙሉውን ውይይት በድረ ገጻችን ላይ እናወጣለን ና እንድትከታተሉ እንጋብዛለን። አሁን ተከታዩ ዝግጅት ሳይንስና ሕይወት ይሆናል። አዘጋጅና አቅራቢ ሰሎሞን አባተ። ያለፈው ሳምንት ለሕዋ ሳይንስ ቤተሰቦች የፈንጠዝያ ሳምንት ነበር። አንድ ተጨማሪ የዕውቀትና የግኝት ግድግዳ የተጠረመሰበት ነው። የአሜሪካ ብሔራዊ የኤሮኖቲክስና የጠፈር አስተዳደር ጠቢባን የዛሬ 20 ዓመት ወደ ሳተርን ለካዋት የነበረች ካሲኒ መንኮራኩር እጅግ አስቸጋሪ ሊሆን ይችል የነበረን በቀለበቶቿ መካከል ካሉ ክፍተቶች አንዱን በተሳካ ሁኔታ ሾልካ ማለፏ ነበር። አንዱም የደስታ ምንጭ ዶክተር ብሩክ ላቀው በናሳ ተመራማሪና የፀሐይ ምህዋር ምርምር ክፍል ተባባሪ ዳይሬክተር ናቸው። የሰው ልጅ ሰማያቱን ለማጥናት እያደረገ ባለው ጥረት ውስጥ የሚታይ ቁልፍ ተግባር እያከናወኑ ያሉ ሳይንቲስት ናቸው። ከዚህ በፊት በማርስ አሁን ደግሞ በሳተርን ቅኝትና ምርምር ላይ የዋሉ መሣሪያዎችን ሠርተዋል። የናሳ የሳተርን ተልእኮ ስኬት እንደ ተሰማ ወደ ዶክተር ብሩክ ደውዬ ያገኘቻቸው ነበር። ዛሬ ሳተርንን እየቃኘ መልእክቶችንም እያስተላለፈልን ያለ በእጄ የሠራሁት የሚሉት መሣሪያ ምንድን ነው? እናስታውስ፣ መሳሪያው ኮምፖዚት ኢንፍራዴ ስፔክትሮሜተር ይባላል። ወደ አርባ ሁለት ኪሎግራም የሚመዝን ነው። ቴሌስኮፕ አለው የራሱ እና በሚድ ቱፋር ኢንፍራሬድ እንግዲህ በማይክሮን ከተቆጠረ ከሰባት ማይክሮን እስከ ዋን ሚሊሜትር ድረስ ይሄዳል ማለት ነው እና እሱ መሳሪያው ስፔሲፊክሊ እዛ ላይ እኔ ከሀያ ማይክሮን እስከ አንድ ሚሊሜትር ድረስ የሚሄደውን ኢንፍራሬድ የሚያጠናውን ሞጁል ነው እኔ የሠራሁት ማለት ነው። ሳተርን መሬትን ዘጠና አምስት ጊዜ በሚበልጥ ግዝፈት የተንሰራፋች ብትሆንም መሬት ግን ይበልጥ ጥቅጥቅ ነች። በዚህም ምክንያት የመሬትን አንድ ስምንተኛ ብቻ በሆነች ነበር ክፍተቶቿ ሁሉ ተሟጠው ቢወጡና ብትሰበሰብ ወይም ብትከሳ እንበል ኖሮ ከእኛ እስከ ሳተርን ያለው ርቀት ከ1 ቢሊዮን 200 ሚሊዮን ኪሎ ሜትር እስከ 1 ቢሊዮን 700 ሚሊዮን ኪሎ ሜትር ይሆናል። ሳተርን ፀሐይን የምትዞራት በተስተካከለ ክብ ባለመሆኑ ምክንያት በጣም ስትቀርባት 1.35 ቢሊዮን ኪሎ ሜትር፣ ጨርሶ ስትርቃት ደግሞ 1.5 ቢሊዮን ኪሎ ሜትር ይሆናል። በመካከላቸው የሚፈጠረው ርቀት በመሬትና በሳተርን መካከል ያለው ርቀት በመሬትና በፀሐይ መካከል ያለውን ርቀት ስምንት ጥፍ ይሆናል። ዕድሜያችሁ በነገራችን ላይ ሀያ ዘጠኝ ዓመት የሆናችሁ ሰዎች የተወለዳችሁት ሳተርን ላይ ቢሆን ኖሮ ገና አንድ ዓመት አልሞላችሁም ነበር። ሳተርን በፀሐይ ዙሪያ አንዴ ለመዞር የሚፈጅባት ሀያ ዘጠኝ ከመንፈቅ የመሬት ዓመታት ነው አንድ ዓመት እንዲሆን ማለት ነው። እንዲያው ነገር ለመነካካት ያህል ያነሳዋቸው ነጥቦች ናቸው እነዚህ። ዝርዝር ጉዳዮችን ኢንተርኔት ላይ በየመጣጥፉ ብትቆፋፍሩ ብዙ ታገኛላችሁ። አሁን ወደ ዶክተር ብሩክ ልመለስ። ዶክተር ብሩክ ከዚህ በፊት ወደ ማርስ ተደርጎ በነበረው ተርኮ ላይ እርስዎ በዛ ላይ የሰሩት ሌንስ ነበረ፣ የእርስዎ ድርጅት፣ እርስዎ የሚመሩት ቡድን የሰራው ሌንስ ወይም ደግሞ ማያ መነጽር እንደነበረ ትዝ ይለኛል። ተሳስቼ ይሆን እንዴ? የለም፣ ኪዩሪዮሲቲ ላይ ነው። ብዙ ማስ ስፔክትሮሜተር የሚባል ነው። አሁን እንዲያውም እዛው ማርስ ላይ መንኮራኩሩ ብዙ ማይልስ እኮ ተጉዟል። ከደረሰ አሁን አራት አመት በላይ ሆኖታል። እና ያው እዛም የምንፈልገው እንግዲህ ህይወት መኖርና ዋና አለመኖሩን ነው። ማርስ ላይ ማርስ ላይ ኤግዛክትሊ እየቆፈረ ነው ያለው፣ እየቆፈረ ከውስጥ አፈሩን እያወጣ አናላይዝ እያደረገ ነው። እና ማለት ዋና አሁን አቅጣጫችን በእኛ ሶላር ሲስተም ውስጥ ህይወት ያለበትን ቦታዎች እየፈለግን እዛ በመሄድ ነው። እንግዲህ ዋና ምድር ላይ የምናውቀው ህይወት ከውሃ ጋር የተያዘ ስለሆነ ሰውነታችን በሰማንያ በመቶ በላይ ውሃ ስለሆነ ህይወት ካለ ውሃ ያለበት ቦታ ነው ብለን ነው የምናምነው ና አሁን አንደኛው ማርስ ሁለተኛው ዩሮፓ የምትባል ጨረቃ አለች የጁፒተር ታይታን እንዲሁም ኢንሰለደስ የምትባል ሳተር አንደኛው ባይዘወይ ካሲኒ እዛ ትልቅ ያደረገው ግኝት ኢንሰለደስ የምትባሏ ጨረቃ በረዶ እንጂ ጠቀላላ በረዶ የውሃ በረዶ ነው በጣም ታምራለች። ስትታይ ግን በረዶ ተሰንጥቆ ውሃ ወደ ውጭ ትበትናለች። የቀለጠ ውሃ ማለት ነው። ስለዚህ ውስጧ ሙቀት ነው ያለው። ህይወት ሊኖር ይችላል ብለን እንገምታለን እና አንደኛው ትልቁ ግኝት የካሲኒ መንኮራኩር ያደረገው ነገር እሱን ማየቱ ነው። ይገርማል። ዛሬ በጣም ብዙ ስዕሎችን ሳይ ነበር። እቺ የእናንተ መንኮራኩር የላከቻቸው ቆንጆ ቆንጆ ስዕሎችን ፎቶግራፎችን መልሳ ልካለች መሰለኝ። ኢንተርኔት ላይ እያየሁኝ ነበረ። በቀለም ያሸበረቁ ስዕሎች ናቸው የተላ ያላኩት፣ ለምሳሌ ራሷ ሳተርን የሰሜን ዋልታ ላይ ያለ እጅግ ደማቀይ ደማቅ ቀይ የሆነ ክበብ ወይም በቀለበቶቹ ላይ የሚታይ ቀስተ ደመና አይነት እያየሁኝ ነበርና በጣም የሚገርሙ ስዕሎች ነበሩ። እነዚያ ስዕሎች ከምንድን ነው የሚፈጠሩት? እንደዚህ አይነት ማለት ቀለሙ አንዳንድ ጊዜ ራሳችን ምን ጨምረው ነው ሰው ለይተው እንዲያዩ በማለት እና አንዳንድ ጊዜ በጥቁርና በነጭ ብቻ ከሆነ ልዩነቱ በዛ ሳይንስ በጣም ጠልቆ ያላ እውቀት ያለው ሰው ሊገባው ስለማይችል ሊገነዘበው ስለማይችል ተጨማሪ ከለር እናደርግባቸዋለን። ግን ሆኖም ግን ዋናው ትልቁ ነገር ማአት ማአት ፎቶግራፎች ተነስተዋል። በጦርነቱ በኢንተርኔት ዘመን ኢንተርኔት ላይ በደንብ ማየት ይቻላል። አንደኛው ትልቁ ግኝት። ሌላው ደግሞ ሳተርን የሚዞሩት ቀለበቶች ድሮ ምን እንደሆኑ ማይታወቅም ነበር፣ በግምት ነበር የሚገመተው። አሁን ግን ካሲኒ ያረጋገጠው ምንድን ነው ትልልቅ የበረዶ ፍላጭ ድንጋዮች ናቸው። እኛ ምን ገምተው እንደ ጨረቃ አይነት ትልቅ ቦዲ ወይም እንደ ፕላኔትም ሳይሆን እዛ ደረጃ ያልደረሰ ቢሆንም በበረዶ ብቻ የሆነ ጨረቃ ነበር እና በጣም ወደ ሳተርን እየተጠጋ ሲሄድ በግራቪቲው ምክንያት ተሰባብሯል ማለት ነው። ዶክተር ብሩክ እስቲ አንድ ሌላ ብዙ ጊዜ የሚነሳ ጥያቄ ላንሳ። ሰው ምናልባት ሳይጠይቅ አይቀርም፣ ሳተርን ለመሆኑ ምንድን ነች? የጋዝ ኳስ ነች ይባላል። ኦኬ፣ አሁ እሱ ጥሩ ነገር ነው ያነሳው። አሁን ለምሳሌ እስካሁን ድረስ ስለምንጠነቀቅለት ስለነበረ መንኮራኩሩ እንደዚህ በጣም በቅርብ ሆኖ አያልፍም ነበረ ከሳተር። አሁን ግን መጨረሻው ስለደረሰ ውስጡም ደግሞ ትኑ አቅጣጫውን ለማስተካከል የሚያስፈልገን ቤንዚኑ ልበለው እያለቀ ስለሆነ ነዳጅዚሄውዛት አሁን ምንድነ ከቀለበቶቹና ከሳተርን መካከል ነው የሚያልፈው በጣም ቅርብ ነው እና በዛ ቅርበት ሲያልፍ ምንድን ነው መጀመሪያ ነገር የሚያስተምረን የሳተርንን የራሱን ግራቪቲ ለብቻው ማየት እንችላለን። በፊት ራቅ ብለን ስለምናልፍ ቀለበቶችንና ሳተርንን ነበር አብረን ግራቪቲውን አንድ ላይ ማለት ነው በአንድ ላይ። አሁን ግን የቀለበቶቹን መለየት እንችላለን። የሳተርንንም ለብቻው መለየት እንችላለን አንዱም ትናንት ስትደሰቱበት የነበራችሁት ነገር ያችን እጅግ አስቸጋሪ ብላችሁ ያሰባችኋትን ክፍተት መሽለክ መቻሉ መሰለኝ ሾልኮ በዛ በመሾልክበት ጊዜ ሬዲዮ ኮሚኒኬሽን አልነበረም ከዛ ሲወጣ ሬዲዮ ኮሚኒኬሽን ስለመጣ በጣም ደስ ብሎናል ህይወት ትፈልጋላችሁ ሌላ አለም ላይ ዶክተር ብሮክ ብታገኙስ ምንድን ነው ጥቅሙ ምንድን ነው ትርጉሙ የናሳውን የዶክተር ብሩክ ላቀውን መልስ በሌላ ዝግጅት ይዤላችሁ መለሳለሁ። ለዛሬ ጤና ይስጥልኝ። ከቪኦኤ ሳይንስና ሕይወት እናመሰግናለን ሰሎሞን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። እንደ አውሮፓውያን አቆጣጠር ባለፈው ሚያዚያ አራት ቀን በሶሪያዋ ካህን ሼክሆውን ከተማ ውስጥ ለደረሰውና ወደ አንድ መቶ ሰዎች እንደገደለው የኬሚካል ጦር መሣሪያ ጥቃት በዩናይትድ ስቴትስ የገንዘብ ሚኒስቴር ውጪ መዋለ ንዋዮች መቆጣጠሪያ ክፍል ለዚህ አይነቱ ወንጀል የሚውል ጦር መሣሪያ ያነጸውና የሶሪያ መንግሥታዊ መሥሪያ ቤት ተቀጣሪዎች በሆኑ በ271 ሰዎች ላይ ማዕቀብ መጣሉን ይፋ አድርጓል። እነዚህ በሶርያው የሳይንስ ጥናትና ምርምር ተቋም ውስጥ የሚሰሩ 271 ሰዎች እንደ አውሮፓ አቆጣጠር ከ2012 ዓ.ም ጀምሮ የሶሪያን ኬሚካዊ ጦር መሣሪያ ማዕከል ያገለገሉና በሙያውም የተካኑ ሊቃውንት መሆናቸው ተገልጧል። በዚህ ምክንያት እነዚህ ግለሰቦች ማንኛውም እዚህ ዩናይትድ ስቴትስ ውስጥ ያላቸው ንብረትና ተንቀሳቃሽ ሀብት በሙሉ መታገዱ ታውቋል። ማናቸውም በንግድ ሥራ የተሰማሩ የዩናይትድ ስቴትስ ዜጎች ከተጠቀሱት ግለሰቦች ጋር ግንኙነታቸውን እንዲያቆሙም ተጠይቋል። ይህ የዩናይትድ ስቴትስ እርምጃ ይፋ የሆነው የባሺር አልአሳድ ገዢ መደብ የኬሚካዊ ጦር መሣሪያውን ጥቃት በካን ሼኳን ከተማ ሲቪሎች ላይ ከሰማይ ከጣለና በሕይወት ላይም አደጋ ካደረሰ በኋላ መሆኑ ነው። ዋይት ሃውስ ውስጥ በተካሄደ ጋዜጣዊ መግለጫ የገንዘብ ሚኒስትሩ ስቲቨን ሙኒሽን በሰጡት ቃል በሶርያው የሳይንስ ጥናቶችና ምርምር ተቋም ባልደረቦች ላይ የተጣለው ይህ ማዕቀብ ከዚህ ቀደም በዩናይትድ ስቴትስ የገንዘብ ሚኒስቴር የውጭ መዋለ ነዋዮች መቆጣጠሪያ ክፍል ከተወሰዱት እርምጃዎች ሁሉ ከፍተኛው መሆኑን ተናግረዋል። በዚህ በአሁኑ አንድ እርምጃ ብቻ በግለሰቦችና ተቋማት ላይ የተወሰዱት እርምጃዎች በእጥፍ ጨምረዋል። ይህም የሶርያው ውዝግብ ከተጀመረ ወዲህ ከመንግሥታዊ ውሳኔዎች ጋር በተያያዘ የተወሰዱትን እርምጃዎች ለማለት ነው። እነዚህ ፈጣን እርምጃዎች የአሳድን ገዥ መደብ እርምጃዎችም ሆነ የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔ 21 18ን በመተላለፍ ድጋፍ የሚሰጡት አጋዦቹን ድርጊት ይገታሉ ተብሎ ይታመናል። ዩናይትድ ስቴትስ የኬሚካል ጦር መሣሪያ ጥቃትን ለመሰለ እርምጃም ሆነ ለዚህ እርምጃ ተዋንያን አንዳችም ትዕግሥት እንደሌላት በአሁኑ ጥቃትም የአሳድ ገዢ መደብ ተጠያቂ እንደሆነ ለማሳየት ጠንካራና ጠበቅ ያለ መልእክት እያስተላለፈች መሆኗን የገንዘብ ሚኒስትሩ ምኖችን ተናግረዋል። የገንዘብ ሚኒስቴር ከውጭ ጉዳይ ሚኒስቴርና ከዓለም አቀፍ ሸሪኮች ጋር በመተባበር የሶርያን የኬሚካል ጦር መሣሪያ ምርት የሚጠቀሙ ወገኖችን ያለ መታከት እንደሚከታተልና ተገቢውንም ቅጣት እንደሚያሳልፍ ግልጽ ሊሆን ይገባል ሲሉ ሚኒስትሩ መናገራቸውን ጠቅሶ የዛሬው ርዕሰ አንቀጽ ሐተታውን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ከመሰናበታችን በፊት አጠር ያሉ ዜናዎችን እናሰማ። የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት በተመጣጣኝ አቅም የጤና ዋስትና ሕግ የተባለው ወይም ኦባማ ኬር እንዲሰረዝና በሌላ እንዲተካ በቀረበው ረቂቅ ሕግ ላይ በዛሬው እለት ድምጽ ሰጥቷል። በጠባብ የድምጽ ብልጫ ሕጉ አልፏል በተወካዮች ምክር ቤት። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከግብር ነጻ አብያተ ክርስቲያናት ወይም የእምነት ድርጅቶች በፖለቲካ እንቅስቃሴ እንዳይሳተፉ የሚከለክለውን ደንብ ተግባራዊነት ቁጥጥር የሚያላላ ማስፈጸሚያ ትዕዛዝ በዛሬ ዕለት ፈርመዋል። አመሰግናለሁ ቆንጅት፣ ለማጠቃለያው የተከበራችሁ አድማጮች እንኳን ለሰባ ስድስተኛው የነፃነት ቀን አደረሳችሁ። ነገ ሚያዝያ 27 ነው። አንድ ቀርቶና ፉከራ ሰምንትን ላይ ጤና ይስጥልን። በደን አደሩ በእኛ በኩል የትግርኛ ዝግጅት ከኛ ቀጥሎ ይቀርባል።